Voice of America VOA ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ቅዳሜ ግንቦት 22 ቀን 2007 ዓ ም ነው። በዓለም ዜና የሚጀምረው መሰናዷችን ሰፋ ያለ በምርጫ 2007 ዙሪያ ከሦስት ባለሙያዎች ጋር የተካሄደ ሰፊ ውይይት አካቷል። በደሳሌ ላይ መኮንን እየተዘጋጀ የሚቀርበውም የሙዚቃ ቃና ያዝናናናል። የማስተናግዳችው ሰለሞን ክፍሌ ነኝ። ፕሮግራሙን የሚመራልን ቴሌላይምቤክ ነው። አሁን በቅድሚያ ዜና ጤና ይስጥልን። እንደምናመሻችው ዜናዎቹን የማሰማችው ቆንጅ ይታየ ነኝ። ዩናይትድ ስቴትስ ለሳምንታት በፖለቲካዊ አመፅ ስትናወጥ የከረመችው ቡሩንዲ መጪውን ምርጫ እንድታስተላልፍ የምትፈልግ መሆኗ ተነግሯል። በሀገሪቱ ያለው ሁኔታ ተአማኒ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫዎች ለማካሄድ አመቺ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍ ራትኪ አስረድተዋል። ቃል አቀባዩ አያይዘው በቡሩንዲ በቅርቡ የደረሱት የእጅ ቦምብ ጥቃቶች የገዢው ፓርቲ የወጣት ሚሊሻዎች የሚፈጽሙት ሁከትና በሰላማዊ መንገድ መሰብሰብና በሚዲያው ላይ የሚደረገው ቁጥጥር የወቅቱን ቀውስ በሰላማዊ መንገድ ለመፍታት የተያዙትን ጥረቶች የሚጎዳ በመሆኑ በጥልቅ አሳስቦናል ሲሉ አስረድተዋል። ትናንት በዋና ከተማዋ በቡጁምቡራ አንድ ባንክ አጠገብ የእጅ ቦምብ ተወርውሮ አንድ ሕፃን ቆስሏል። ሰሞኑንም በተመሳሳይ ጥቃቶች ቢያንስ ሁለት ሰዎች ተገድለዋል። የሀገሪቱ ፖሊሶች የፕሬዚደንት ፒየር ኢንክሩንዚዛን እንደገና ለመመረጥ የመወዳደር እቅድ በሚቃወሙት ላይ ከመጠን ያለፈ ኃይል እየተጠቀሙ ናቸው በማለት ሂማን ራይትስ ዋች ትናንት አርብ ባወጣው መግለጫ ወንጅሏል። ሜዲተራንያን ባህርን አቋርጠው የተሻለ ኑሮ ፍለጋ የአውሮፓ ህብረት ሀገሮች ለመግባት የሞከሩ አራት ሺ ሁለት መቶ ስደተኞችን በአንድ ቀን ከባህሩ አደጋ ለማትረፍ ችለናል ሲሉ ዛሬ የኢጣሊያ ባለስልጣናት ገለጡ። የኢጣሊያ የባህር ኃይል በጀርመን፣ በአየርላንድ፣ በቤልጂክ እና በብሪታንያ መርከቦች እየተረዳ ሀያ ሁለት እንቅስቃሴዎችን አካሂዶ ሲሲሊን ጨምሮ በተለያዩ ደቡባዊ የባህሩ ጠረፍ አካባቢዎች አራት ሺ ሁለት መቶ አርባ ሶስት ሰዎችን አውጥተናል ሲል ነው ያስታወቀው። በአንድ የአሳ አጥማጅ ጀልባና ከጎማ በተሰሩ መንሳፈፊያዎች ውስጥ አስራ ሰባት አስከሬኖች መገኘታቸውንም የጣሊያን ባለስልጣናት ገልጸው ሰዎቹ የየት ሀገር ሰዎች እንደሆኑ ለጊዜው አላወቅንም ብለዋል። የናይጄሪያው ጽንፈኛ ተዋጊ ቡድን ቦኮ ሀራም በቦርኖ ክፍለ ሀገር ማይዱጉሪ ከተማ የመኖሪያ አካባቢዎች ጥቃት አድርሶ አስራ ሶስት ሰዎችን ገደለ ሌሎች አስራ ሰባት ሰዎች መቁሰላቸው ታውቋል። ቻይና የደቡብ ቻይና ባህር አካባቢን ወደ ግዛቷ ለማስገባት የያዘችው እንቅስቃሴ ዓለም አቀፍ ደንቦችን የጣሰ ተግባር ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር አስ ካርተር አስገነዘቡ ቻይና በአጨቃጫቂው ክልል ይበልጡን ጦር ሰራዊቷን ለማከማቸት አንዳች እርምጃ ብትወስድ ዩናይትድ ስቴትስ የምትቃወመው ይሆናል ሲሉም አስገንዝበዋል። ሚኒስትር ካርተር ዛሬ ሲንጋፖር ውስጥ በተካሄደ የከፍ ተኛ ባለስልጣናት የጸጥታ ጉባኤ ላይ ባሰሙት ንግግር ነው ይህንን ያስገነዘቡት። ዛሬ ከጃፓን ዋና ከተማ ከቶኪዮ 900 ኪሎ ሜትር በስተ ደቡብ ርቀት ላይ የሚገኝ አካባቢ ከፓሲፊክ ወለል ላይ የተነሳ ከባድ የመሬት መንቀጥቀጥ እንዳናወጸው ተገለጸ። የመሬት ነውጹ የተነሳው በውቅያኖሱ 600 ኪሎ ሜትር ጥልቀት ላይ በመሆኑ የሱናሚ ስጋት እንደሌለ ሳይንቲስቶች ተናግረዋል። በመጨረሻም በድጋሚ የተመረጡት የፊፋ ፕሬዚዳንት ሴፕ ብላተር ማህበሩን ከጠመደው የ150 ሚሊዮን ዶላር ጉቦ ሙስና ቅሌት ራሳቸውን ለማራቅ ሞክረዋል። ብላተር ዛሬ ስዊስ ዙሪክ ውስጥ ለጋዜጠኞች በሰጡት ቃል በዚህ ሳምንት በዩናይትድ ስቴትስ ሕግ አስከባሪ መስሪያ ቤቶች በቀረበው ክስ ጉዳይ በግሌ የመሰጋበት ነገር የለም ማለታቸው ተሰምቷል። በዩናይትድ ስቴትሱ የክስ ዶሴ ደቡብ የአፍሪቃ እንደ ኤሮፓውያን አቆጣጠር በ2010 የዓለም ዋንጫ እንድታስተናግድ ተሰጠ በተባለው ጉቦ ጉዳይ ከፍተኛ የፊፋ ባለስልጣን ተብሎ የቀረበው እኔ አይደለሁም ሲሉ ነው ያስረዱት ሴፕ ብላተር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ውይይት ምርጫ 2007 ይቀጥላል። በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሦስት እንግዶች ጋር የተካሄደ ውይይት ነው ተከታዩ። በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ተመልሶ ይመረምራል ውይይቱ። እንግዶች ዶክተር መሳይ ከበደ እዚህ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የዴይተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህርና አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ ኤሌክትሪክ ኃይል ተቋም ሰሩ የነበሩ በአሁኑ ወቅት በግል ሥራ የሚተዳደሩ በኢትዮጵያ ፖለቲካ ጉዳዮች የሚሳተፉ ናቸው። ሦስቱን እንግዶች ያወያየው አሉላ ከበደ በትላንትናው ምሽት ጀመር ያደረገውን ውይይት ሙሉውን አሁን ያሰማል። እንግዶቼ ዶክተር ምሳይ ዶክተር ሹመትና አቶ ንጉሴ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007ና ውጤቱ አያይዘንም ወደ ኢትዮጵያ የፖለቲካ እንዲሁም የምርጫ ታሪኮችን ዘልቃለን። በቅድሚያ ግን በዛሬ ዕለት ወደ ተከናወነ ሌላ ታሪካዊ ከሃምሳ ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬ ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሃሪ ቃለ መሀላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከርሶ ልጀምር። ያው እንግዲህ በአንድ በኩል መቼስ የሚደነቅ ውጤት ነው። ናይጄሪያ ትልቅ ሀገር ነው በአፍሪካ ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ገና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ሀይል አለ እዛ ብዙ አይነት እንቅስቃሴዎች አሉ። በተለይ እዚህ የቴሮሪስት እንቅስቃሴም አለባቸው። ይህንን ሁሉ ተወጥተው ይህንን ዴሞክራሲ አሁን ያገኙትን ዴሞክራሲ ያተናክረው ወደፊት ይሄዳሉ ተስፋ ነው የማደርገው። ገና መጀመሩ ነው እንግዲህ። መልካም የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት ሀገር አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው ዶክተር ሹመት እርሶስ እንዴት ይመለከቱታል አዎ እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ ወስዶባቸዋል ነው የምለው። ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ ሀምሳ ዓመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወቶለት ተጀመረ ነው የነበረ። ግን እንቅፋቱ በዛና አ ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠርሶታል። ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃ ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በዮናታን ጉድላክ ቀና አስተሳሰብም ላይ በአብዛኛው የተመሰረተ ነው። ነገ ይህንን ማከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንቃት እዚህ ላይ ነው፣ በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት ወደፊት እድላቸው መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል? ወል በእኔ እድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ፣ እና በጣም የተማሩ በጣም ያወቁ ለፖለቲካም ለአፍሪካም ፖለቲካ ትልቅ ምሳሌ ይሆናሉ የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ሀይሎች ይነሳሉ። በተለይ ሚሊተሪው የተነስተው ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ሕገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝ። በዛ አይነት ምርጫ ያደረጉት ናይጄሪያኖች አሁን ኬኦስ ውስጥ ገብተዋል። የፖለቲካ ኬኦስ አለ። እንደምታየው ይሄ ቦኮ ሃራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል፣ ትንሽ ሚሊተሪ ቀንስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝ መልካም ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪቃዊት አገር ሀምሳና ስልሳ ዓመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው። ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን። አሁን ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይሄን ውይይት እያደረግን ያለነው አምስተኛው የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛውም ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ መቶ በመቶ ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ ወይም መቶ በመቶ አሸነፈ የሚለው ሁልጊዜ ትንሽ በጣም በመዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታም የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ ኢህአዴግ፣ አንደኛ ትልቁ አድቫንቴጁ ኢንከምበንት ነው። በስልጣን ላይ ያለ በስልጣን ላይ ያለ ማለት ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዚያ አድቫንቴጅ እየመጣም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳድረው አያውቁም። ለህዝቡ ኮንፊደንስ የሚሰጡት ነገር የለም። እስፔሻሊ ስልሳ ሆነው ኢህአዴግን ተክቶ ሀገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ ሀገሪቱስ እንዴት ትሆናለች የሚለው ነገር በብዙዎቹ፣ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት፣ ከምርጫው እና አንዳንዱ ሰዎች ሳነጋግራቸው፣ በተለይ ኢህአዴግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን፣ ባለው ሰላም ባለው መረጋጋት እና ባለው ምልክ በመጠኑም ቢሆን ለኢኮኖሚ እየተንቀሳቀሱ ና እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከለ የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት? ወይ እኛ አሁን ይሄ ሰላም ይሄ ስቴቢሊቲ ይሄ እንዲ ልብን አንፈልግም። ስለዚህ ኢህአዴግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአዴግን ከመውደድ ሳይሆን ከራሳቸው ኑሮ ና ከራሳቸው ህይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ ስልሳ ሀምሳ አመት፣ አርባ አመት የሚሆኑት ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ሊመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከእለቱ ናየው። ይሄ ባቡር ሀዲድ መሰራቱ ይሄ መናለቱ መንገዶች መስፋቱ፣ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ የምግብም ምል እጥረት የለም። በሀገር ውስጥ ግን ውድ ሊሆን ይችላል እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአደግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላው ቢመጣ የተሻለ ነገር ይመጣሉ የሚል ጥርጣሬ ውስጥ ስላላቸው ብቻ ነው። መልካም የለውጥ ፍላጎት የለውጥ ሀሳብ አሁን ካለ ሁኔታ ብቻ ነው የሚነሳው ወይ አሁን ያለውስ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ ጥያቄዎችን በተከታታይ እናነሳለን። እድሎቹን ግን ልስጥ የቅድሚያ ምላሻችሁን የሁላችሁንም ላካት ፕሮፌሰር ሹመት አሁ አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል። ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢ ፓርቲ ነው እና ለምሳሌ ስልሳ ተቃዋሚ ሀይሎች አሉ ስንል፣ ስልሳ እንዲሁም እንዲያው በአጋጣሚ የተፈጠሩ ሳይሆን እንዲያ እንዲሆን ተደርጎ ነው አንድ ሊያሰባስቡ ይችሉ የነበሩት ሀይሎች ከተደመሰሱ በኋላ ነው እንግዲህ ይህ አይነት መበታተን እና ይህ አይነት መሰባበር የተፈጠረው። ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ሕዝቡ ከግርግር ይልቅ ወዳልታወቀውና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል፣ ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነሰ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን፣ በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው፣ አብሮ ማጤን ይገባል ነው የምለው እኔ። መልካም ስለ ነጻ ምርጫ ሊባሉ የሚችሉ የገዢው ፓርቲ በአብላጭ አይደለም መቶ በመቶ ማሸነፍ ምን ማለት ነው ለዚህ ያበቁ ምክንያቶች ምንድን ናቸው እንዳልኩት ዝርዝሮችን እናነሳለን ተከታዩን እድል ለፕሮፌሰር መሳይ ልስጥ ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመገሙታል እኔ እንኳን ይህንን ምርጫ በምንም ሁኔታ የሚገመገም አይደለም ምክንያቱም ግልጽ ነው አካሄዱ፣ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው። ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው፣ ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርሶ እምነት? አዎ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች፣ በተለያዩ እርምጃዎች ውጤቱን እንደዚህ እንደሚሆን እጨት ለመገመት የሚያደግት አልነበረም። እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ሀይል ያለ አይመስለኝም። ማንም አላሰበም። የታወቀ ነው። ለዚህ ነው የታወቀ ነው ምለው። ግን ትልቁ ጥያቄ ምንድን ነው? ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ ምንም አዲስ ነገር የማያስፈምር ወደፊት የማይወስድ ፍቹ ምንድን ነው? ነው እኔ እንግዲህ እዚህ ላይ የማየው ምንድን ነው አንደኛ ነገር ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በኔ በኩል ያለው ማየው ግልጽ ነው የሚታየኝ የመሻሻል ሳይሆን ወደኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ። ከዛ ደግሞ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉም ተባረሩ። እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም በጣም ያዳግታል። ይሄ ማለት ያው ተቃውሞ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመፍቀድ እና ይህም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው አመለካከት የሚሰራ ነው ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እንደዚህ ሰማንያ ምናምን ያለበት ፓርቲ ሀገር ያለበት ፓርቲ በሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ሊያስተዳደራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው ነገሩ እንደገባኝ፣ ከሆነ ግን ግልት እንደሆነው እንግዲህ አንድ እንደው ከሁሉ በሀይልም ባደረጃጀትም ባመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዚህ በፊት እዚህ እንደሚለኝ ይኸው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ፣ ማለት እያደገ የሚሄድ ፓርቲ ነበረ። እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም እንደዛ ነው እንግዲህ ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተደርጓል። ሌላው ደግሞ አሁን ትንሽ እንደው ይከራከራል ተብሎ የጠበቀው የአንድነት ፓርቲ ኮሚሽን ውሳኔ እንዲበጠልና ነበረ እንዲሆን ተደርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችንና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመታዋል፣ ያፈርሰዋል። ስለዚህ ተለዋጭ ኃይል የለም ነው ተለዋጭ ፓርቲ የለም ነው። ይህን ለማሰኘት ነው እንግዲህ አንዱ የሁሉ የሚደረገው እና በእውነቱ ይህን ደግሞ ሕዝቡ አቶት የለም ያድግ ይሻለናል የሚል አመለካከት እንደማይኖረው እርግጠኛ መልካም ዝርዝሮችን እንመልከት። ቀደም ብለን ባነሳ ነው ነጻ ምርጫ ምንነት ላይ የሚመረኮዙ መቶ በመቶ ማሸነፍ ምን ማለት ነው የሚለውን ይህን የምርጫ ውጤት የሚተቹ ዓለም አቀፍ ተቋማትም ሆኑ የተቃዋሚ ቡድኖች ምክንያቶችን ይደረድራሉ። በእናንተ ግምት ዘለቅ ብለን እንግባ። አንድ ለአምስት በመባል የሚታወቀው የኢህአዴግ አደረጃጀት ከዋነኞቹ ምክንያቶች አንዱ እንደሆነ ሰዎች ለሚሰጡት ድምፅ ቀድሞ የተወሰነ ተከታትሏቸው ያን መፈጸማቸውን የሚያረጋግጥ ከጀርባቸው ያለ እስከ መጨረሻው ድምጽ መስጫ ሳጥን እስኪደርሱ ድረስ የሚከታተላቸው ሰው መኖሩ ምርጫውን ከወዲሁ አምክኖታል የሚሉ ሰዎች አሉ። ሌሎች በተቃዋሚ ተፎካካሪ ቡድኖች ላይ መንግስት ያደረጋቸው ተጽዕኖዎችም ቀደም ብሎ ፕሮፌሰር መሳይ ያነሷቸው አስተዋጽኦ አድርገዋል የሚሉ ድምጾች ጎልተው እየተሰሙ ነው እና አቶ ንጉሴ ቀደም ብሎ የገለጹት በሀገሪቱ ውስጥ ያለው ነባራዊ ሁኔታ ሳይሆን እነኚህ ናቸው፣ ይሄን መቶ በመቶ ድምጽ ያመጡት በየትም ሀገር ታይቶ የማይታወቅ ውጤት ያመጡት እያሉ ነው ምን ይላሉ እርሰዎ ይሄ አሁን ካነሳኸው ልጀምርና አንድ ለአምስት መደራጀት የሚለው እኔ እስከማውቀው ድረስ የልማት ሰራዊት ነው በይ ያሉበት ልማትን ለማፋጠን የትምህርትን ጥራት ለማሳደግ የመሳሰሉትን ሁኔታዎች ለመስራት የተደራጀ እንጂ በሰፈር ውስጥ እንዲህ አይነቱን እንቅስቃሴ ለመቆጣጠር የተዘጋጀ ድርጅት መሆኑን አናውቅም ግን ሰዎች በፈለጉት መንገድ ሊተረጉሙ ይችላሉ። እኔም አንዳንዶቹ ሲናገሩ ሰምቻለሁ። ግን እዚያ ቦታ ላይ ሄዶ አገር ቤት ውስጥ ሄዶ ላየ ሰው ብቻ ነው ይሄ ምርጫ ትንሽ ትርጉም የሚሰጠው። እኔ በበኩሌ ኢህአዴግ ሰዎች ላይ ያን ያህል ተጽዕኖ አድርጎ ምርጫው እንዲካሄድ ያደረገበት ሁኔታ ያለ አይመስለኝም። አቶ ንጉሴ ጣልቃል ግባ አንድ ለአምስትም በተመለከተ በተጨባጭ ከሀገር ውስጥ ከህዝብ የተገኘ መረጃ ነው አሁን እያነሳው ያለሁት የራሳችን ዘጋቢዎች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወዳደሩበትን አረካን ጨምሮ በተለያዩ የምርጫ ጣቢያዎች በስፍራው ተገኝተው ከአካባቢው ሰዎች ያገኟቸው አስተያየቶች፣ አንድ ለአምስት አንድ ግለሰብ ተጀምሮ እስኪጨርስ ምርጫውን አስመልክቶ የሚያደርጋቸውን እርምጃዎች የሚከታተሉት ሰዎች ይመደቡለታል፣ የምርጫው ውሳኔ ቀድሞ የተሰጠ ነው የሚል በጣም የጠነከረ ትችት ነው እየቀረበ ያለው። ወይል እኔ አንድ ለአምስት ለዚህ መዋሉን አላቅም እንደዚህም ተሰርቶ ከሆነ ትክክል አይደለም። ግን ይሰራል ብዬም አላምንም። ምክንያቱም ኢህአዴግ በየአካባቢው በሚያደርጋቸው እንቅስቃሴዎች በትምህርት፣ በእርሻ በተለይ በእርሻ የገበሬውን ህይወት በመለወጥ በሚያደርገው ትግል ህዝቡ በፍላጎት እንደሚመርጠው ነው የሚሰማኝ። ይሄ እንግዲህ ወደፊት መረጃ ካለ ለሚመለከተው ክፍል አቅርቦ እንዲጣራ ማድረግ ነው እንጃ ለበለዚያ አሉባልታ ሆኖ ነው የሚቀረው። መልካም ትልቁን ነጥብ እንውሰድ። ወደ ፕሮፌሰር ሹመት ከመሻገሬ በፊት መቶ በመቶ ማሸነፍ ማለት ምን ማለት ነው? ዘጠና ዘጠኝ ነጥብ ስድስት በቀደመው ምርጫ ሲያመጣ ገዢው ፓርቲና አጋሮቹ ከፍተኛ ትችት እንደቀረበ ይታወቃል። እርሶም መዋጥ ያስቸግረኛል ብለዋል። ገና በመንደርደሪያው እንዴት አንድም ሰው የተለየ ሀሳብ ሊያጣ ይችላል? በሀገር ውስጥ ያለ ህዝብ በሙሉ እንዴት በአንድ ድምፅ አንድ ድርጅትን ይመርጣል? ከዚህ ቀደም በየትኛውም የሌላ አገር ወይም ሌላ አካባቢ ያልታየ ውጤት ነውና ዝርዝር ውስጥ አሁን አንድ ለአምስት ላይ የሚነሱትን የግራና ቀኝ ውዝግቦችን ተውና መቶ በመቶ ማሸነፍ ማለት ምን ማለት ነው? እንዴት ነው ተቀባይነት የሚኖረው? መቶ በመቶ ማሸነፍ ማለት ያው ማሸነፍ ነው። ስልሳ በአርባም ሊሆን ይችላል። ሰባ በሰላሳም ሊሆን ይችላል። ግን መቶ በመቶ ለማሸነፍ እኔ በበኩሌ አይታየኝም። መቶ በመቶ በእውነቱ በጣም ልውጠው ወይም ደግሞ ልቀበለው የሚችለው ነገር አይደለም እንደራሴ ነው። መልካም ፕሮፌሰር ሽመት ወደ እርሶ ልሻገር። ምናልባት ቀደም ብዬ ባነሳኋቸው መቶ በመቶ ማሸነፍ፣ አንድ ለአምስት የሚባለው ይሄ የመንግስት አደረጃጀት አንዱ ሌላውን የሚቆጣጠርበት ነው ተብሎ ዜጎችም ተቃዋሚ ቡድኖችም የሰብአዊ መብት ድርጅቶችም እየተቹት ያሉት ነው። አሁን የምርጫውን ውጤት ተከትሎ እርሶስ ምን ይላሉ? ይሄ መቼም አፍሪካውያኖቹን አንገት የሚያስደፋ ሂደት ነው። በምንም ተአምር መቼም መቶ በመቶ የሆነ ውጤት በማንኛውም ሁኔታ በሚመጣበት ጊዜ ትልቅ ጥያቄና ትልቅ ጥርጣሬ ያስነሳል። እኛ ጋር በጣም ግልጽ ነው። እናንተ ታቀርቡት በነበረው ዜና ትግራይ ተቃዋሚው ቅስቀሳ ይካሄድበት የነበረው መኪና ተሰብሮ፣ በእናንተ ሬዲዮ ነው የሰማሁት። ሹፌሩ እንዴት ነው ይሄ የደረሰው ሲባል ባታጅቶ አታናግሩኝ ልጆችን ላሳደግ ነው ያለው እና ያን ስሰማ እጅግ በጣም አዝኛለሁ። ንቁ የሆነ የቅስቀሳ ተሳትፎም አለው ድርጅቱ፣ የታወቀ ነው። ኢህአዴግ በአደረጃጀቱ ጠንካራ ነው። በጦር ትግል አልፎ ስለመጣ ሰርቫይቫል ከተባለው ዘፍ የሚባል ነው። በደንብ የተፈተኑ ካድሬዎች አሉት። መቶ በመቶ ውጤት የሚመጣው በሰዎች ላይ ከፍተኛ የሆነ ቁጥጥር፣ ሽብርና ጫና በማሳደር ብቻ ነው። እንደዚያ አይነት ውጤት የሚመጣው መቶ በመቶ ተጨርብሮ ነው ሳይበረበር ነው ፈቅዶ ነው የሚለው ሳይሆን የዚህ ትርጉም ምንድን ነው? መቶ በመቶ አሸንፍ ያለው ብሎ ስልጣን የያዘ አውራ ፓርቲ ይህንን እንዴት አድርጎ ነው እራሱ የሚገነዘበው? እውነትም በእስከሳ እንደሚናገረው አምኖበታል ወይስ ይህንን የተወሰነ ጉዳይ ለማስፈጸም የሚጠቀምበት ነው የሚለው ነው። እና እጅግ በጣም በወደቁ እና ይህንን ሁኔታ ደግሞ አንዳንድ ጊዜ ለተሻለ ጉዳይ በመዋል በኩል ያለው ትልቁ ልዩነት እዚህ ላይ ነው። በዚህ ሁኔታ ያገኘውን ድል እንዴት አድርጎ ነው ውስጡ የሚገነዘበው፣ ለምን ራዕይ ነው የሚያውለው የሚለው ነው። አንዳንድ አውራ ፓርቲዎች እንዲህ ያለውን ድል ለበለጠ ቁጥጥር ራሱን በስልጣን ለማቆየት ተስሩ ያሉትን በብዙ ሚሊዮን የሚቆጠሩ ግብረ በላዎች ራሳቸውን በያዙት ቦታ እንዲቆዩ በማድረግ ይሆናል። ስለዚህ የስልጣን አላማው በስልጣን መቆየት ይሆናል ማለት ነው። የዚህ ፍጻሜው አያምርም። እጅግ በጣም ትልቅ ብስለት ያስፈል እንዲህ ባለ ሁኔታ የተገኘን ስልጣን ወደ ተሻለ ሁኔታ ለመለወጥ ትልቅ ጥንቃቄ ይጠይቃል እና እኔ ምስጢሩ ያለው ፍሬ ነገሩ ያለው የሆነ ከዚህ በኋላ ይህንን ለምንድን ነው የሚጠቀምበት የሚለው ነው እንጂ መቶ በመቶ በእውነቱ እንዲሁ ህዝቡ ወዶት ተቀብሎ ታልካል ያን የጋዳፊ ህዝቦች ይወዱኛል ያለውን እንደ መቀበል አይነት ነው የምሆንብኝ። መልካም ጠንከር ብሎ ግራና ቀኝ ሀሳባችሁን መቀበል የምችልበት ጭብጥ ነው እያነሱ ያሉት። ሰአታችን ግን ገድቦናል። ትኩሱ የትላንቱ ብሔራዊ ምርጫ ና የምርጫ ቦርድ ይፋ ያደረገው አነጋጋሪ ውጤቱ ነው አብዛኛውን ሰዓት የያዘው በተከታይ ውይይታችን ከመነሻው እንዳስተዋውቅ ነው በታሪክ ወደ ኋላ ተመልሰን በኢትዮጵያ ፖለቲካ ታሪክና የምርጫ ታሪክ ጨምሮ እንመለከታለን ፕሮፌሰር መሳይ ከበደ ፕሮፌሰር ሹመት ሲሳኝና አቶ ንጉሴ ቢራቱ እንግዶቼ ለዛሬው በዚሁ አመስግኜ ውይይቱ ልቋጭ ነው እግዜር ስጥልኝ አመሰግናለን አመሰግናለን አድማጮች ውይይቱ አላበቃም። በኢትዮጵያ የፖለቲካና የምርጫ ታሪክ ዙሪያ ያተኮረው ሰፋ ያለ ቀጣይ ውይይት አሉላ ሳምንት ይዞ ይቀርባል። ለአሁኑ ግን እንግዶቹን ዶክተር መሳይ ከበደን፣ ዶክተር ሹመት ሲሻኝንና አቶ ንጉሴ ቢራቱን ለጊዜያቸው እናመሰግናለን። ወደ ቀጣይ ቅንብር ከማለፋችን በፊት በነገው የመስታወት ፕሮግራም ልዩ ዝግጅቶችን ይዞ ይጠብቃችኋል። ተከታተሉ። አሁን የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን። አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀቅልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። ብዙ ጊዜም ሳናጠፋ ጠፋ በቀጥታ ወደ ሙዚቃችን ነው የምንገባው። የዜማው ርዕስ ሸራፕ ኤንደንስ Shut up. ኤን ዳንስ በተሰኘው የዋክ ዘሙን የራክ ባንድ በተጫወተው ዜማ ነው የምሽት ፕሮግራማችንን የጀመር ነው። ስለ ዋክ ዘሙን ባንድ ትንሽ ለመስማት ከፈለጋችሁ ባንዱ የሚገኘው ሴንሴናቲ የኦሃዮ ግዛት ሲሆን አራት አባላት ያሉት ባንድ ነው። እንደ ኤሮፒያን አቆጣጠር በ2010 ነው ባንዱ የተቋቋመው። ዋክ ዘሙን የተሰኘውን ስማቸውን የወረሱት ታዋቂው እንግሊዛዊ ድምፃዊ ዘ ፖሊስ ከሚጫወተው ዋኪንግ ኦን ዘሙን ከተሰኘው ዜማ ወስደው ነው። ባንዱ ወዲያው እንደተቋቋመ አይ ዋንት አይ ዋንት የተሰኘ መጀመሪያ አልበማቸውን አወጡ። ከዚያም በባንድ ስማቸው የሰየሙትን ዋክ ዘሙን የተሰኘ አልበም በ2012 ለቀቁ። አሁን ስማቸው በዓለም የሙዚቃ መድረክ እንዲታወቅ ያደረጋቸው ባለፈው አመት የለቀቁት ቶኪንግ ኢዝ ሀርድ የተሰኘ የተሰኘው አልበማቸው ነው። አልበሙ በውስጡ አስራ ሁለት ዜማዎችን ያካተተ ሲሆን ቀደም ብለን ያደመጥነው ሸራፕ ኤንዳንስ የተሰኘው ዜማቸው ተወዶላቸዋል። እንደውም በአሜሪካን የቢል ቦርድ ሰንጠረዥ ላይ ከመቶቹ ዜማዎች መካከል የአራተኝነትን ደረጃ ይዞላቸዋል። በዚህ ሳምንት ስለ ዋክ ዘሙን የሙዚቃ ባንድ ይህን ያህል ካልኳችሁ፣ ዘንድ በድጋሚ የክብር ሰላምታ ይድረሳችሁ ላሉ የሙዚቃ ቃና አድማጮች ላለፉት ጥቂት ሳምንታት እየተካሄደ በነበረው ምርጫ በምናዘጋጀው ልዩ ፕሮግራም ምክንያት የሙዚቃ ቃና እረፍት ወስዶ ነበር። እነሆ አሁን ተመልሰናል። እለቱን በድጋሚ ለማስታወስ ዕለተ ቅዳሜ ግንቦት 22 2007 ዓ ም ሲሆን በአዲስ አበባዋ አቆጣጠር፣ በዋሽንግተን ዲሲ ደግሞ ግንቦት 30 2015 ላይ እንገኛለን። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹን ብንመለከት፣ ወደ ዋሽንግተን ዲሲ ለጉብኝት የሚመጡ ሰዎች አንድ ቦታ ሳይጎበኙ አይመለሱም። ይህም ቦታ ሊንከን ሚሞሪያል ይባላል። ለ16ኛው የአሜሪካን ፕሬዝዳንት አብርሃም ሊንከን መዘከሪያ የተመሰረተ ቦታ ነው። ቦታው ላይ ጎራ ስትሉ ግዙፍ የአብርሃም ሊንከንን ሐውልት ይመለከታሉ። ይህንን ያነሳውበት ምክንያት ቦታው ለፕሬዝዳንቱ ማስታወሻነት የተሰየመው እንደ ኤሮፓያን አቆጣጠር በ1922 በዛሬዋ ቀን መሆኑን ለማስታወስ ነው። በ1998 በአፍጋኒስታን የተከሰተው የመሬት መንቀጥቀጥ ከአምስት ሺህ በላይ ሰዎችን ህይወት አጥፍቷል። የቀድሞው የላይቤሪያ ፕሬዝዳንት ቻርለስ ቴይለር በሴራሊዮን በተካሄደው የእርስ በርስ ጦርነት እጁ አለበት ለብዙ ሰዎች ህይወት ማለፍ ተጠያቂ ነው ተብሎ ክስ ተመስርቶበት የሀምሳ ዓመታት እስራት የተፈረደበት በሺህ ሁለት መቶ አስራ ሁለት እንዲሁ በዛሬቷ ቀን ነው። እንግዲህ የዛሬቷ ቀን በታሪክ አስመዝግባ ካሳለፈቻቸው አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሰዎች መካከል ታዋቂ አሜሪካዊ ሙዚቀኛ ይገኝበታል። ሲሎ ግሪን አርባ ዓመቱ ዛሬም፣ የዛሬቷን ቀን ከዚሁ የዓለማችን የአርኤንቢ ተጫዋች ጋር ተጋርታችሁ በአሁኑ ሰዓት ልደታችሁን የምታከብሩ የሙዚቃ አድማጮች ካላችሁ መልካም ልደት እየተመኘው ከሲሎ ግሪን ዜማዎች መካከል ፎርጌቼው የተሰኘውን ዜማውን እጋብዛችኋለሁ። The more I target about the way you play your game, and yeah. I picture the fool that falls in love with you. Ooh, she's a gold Well, just don't you, she know? Ooh, I've got some news for you. Yeah, go to run tell your little boy freeze. right now ያደርጋችው የተሰኘውን የሲሎ ግሪንን ዜማ ነበር ያደመጥ ነው። ሲሎ አርባኛ ዓመት የልደት ቀኑን ዛሬ ያከብራል። ሲሎ ግሪን በአሁኑ ሰዓት ተደናቂነትን ያተረፈ ድምፃዊ፣ የዜማ ደራሲ፣ የሙዚቃ አቀነባባሪ፣ የፊልም ተዋኝና በንግዱ ሙያ ተሰማርቶ ይገኛል። ሲሎ ግሪን አትላንታ ጆርጂያን የተወለደው ወላጆቹ እናቱም አባቱም የቤተ ክርስቲያን አገልጋዮች ነበሩ። ገና የሁለት ዓመት ህፃን እያለ ነው አባቱ ያረፉት እናቱንም በሞት የተነጠቀው የ18 ዓመት ወጣት ያለ እያለ ነው። በእናቱ እረፍት ምክንያት ክፉኛ ሀዘን ላይ የወደቀው ሲሎ ግሪን ትምህርቱን ከሁለተኛ ደረጃ አቋርጦ ወደ ሙዚቃው ዓለም ገባ። አብዛኛዎቹም የሚጫወታቸው ዜማዎች በሙሉ በእናቱ ህይወት ዙሪያ ያተኮሩ ነበሩ። እንደ ኢሮፓውያን አቆጣጠር በ2006 ሲሎ ግሪን ዳንጀር ማውዝ ከተባለ ሌላ ሙዚቀኛ ጋር በመሆን ባንድ መሰረቱ። የባንዱ ስምም ናርልስ ባርክሊ ብለው ሰየሙት። ናርልስ ባርክሊ በ2006 ኤልስዌር ብለው የሰየሙትን የመጀመሪያ አልበማቸውን ለቀቁ። አልበሙ በውስጡ አስራ አራት ዜማዎችን ያካተተ ሲሆን ከአስራ አራቱ ዜማዎች መካከል ቀጥለን የምናደምጠው ዜማቸው የዓለማችንን የሙዚቃ ሬዲዮ ጣቢያዎች በአጭር ጊዜ ወረረም፣ እንሰማ። Nick? ክሬዚ የተሰኘው የናርልስ ባርክሊ ክሬዚ ዜማ በአሜሪካን ቢልቦርድ ሰንጠረዥ ላይ ለሁለተኝነት ደረጃ ሲበቃ በሌሎች ሀገራት ግን የአንደኝነትን ደረጃ ይዞ ነበር። የሙዚቃ ታሪክን እየመዘገበ የሚይዘው የሮሊንግ ስቶን መጽሔት እስካሁን ድረስ ተደናቂ ብሎ ከመዘገባቸው አምስት መቶ ዜማዎች መካከል መዝግቦ ይዞታል። ዜማውን ሲሎ ግሪን በሙዚቃ ስራው የግራሚ ተሸላሚ ሆኗል። አሁንም በሙዚቃ ስራው እንደቀጠለ ነው። ከተለያዩ ታዋቂ ድምፃውያን ጋር በመሆን በየሀገሮቹ እየተዘዋወረ የሙዚቃ ትርኢት ያሳያል። ስለ ሲሎ ግሪን ይህን ያህል ካልኳችሁ ዘንድ እስቲ በመቀጠል ፎል ፎር ዩ የተሰኘውን ዜማውን ላሰማችሁ። ሚላን ፊዮና ነች አብረው የምትጫወተው። Tell the world. ፎር ዩ የተሰኘውን የሲሎ ግሪንን ዜማ ነበር ያደመጥነው። ሜላኒ ፊዮና ነች አብራው የተጫወተችው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ላዩን ጽፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳ ዜናም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሐሪክ ሰርቪስ ዋሽንግተን ዲሲ 2ሶ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። Love. Point to it, baby. belong to you. If it's money you want, it's nothing. Want me to pay your bills, it's nothing. Buy your nice things, it's nothing. Shop is ድምፀ መረዋዎቹ ጀነፈር ሃድሰን ና አርኬሊ በጋራ የተጫወቱትን ኤቲዝ ዩርዋርድ የተሰኘውን ዜማ ነበር ያደመጥ ነው የተከበራቸው የሙዚቃ ቃን አድማጮች። ወደ የአሜሪካን የቢልቦርድ ሰንጠረዥ ጎራ ንበልና በዚህ ሳምንት በሽያጭ የበላይነቱን የያዙትን አልበሞች ስንመለከት ብለሪ ፌስ የተሰኘው የትዌኒ ዋን ፓይለትስ አልበም 134 ሺ ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ 1989 የተሰኘው የቴይለር ስዊፍት አልበም 91 ሺ ቅጂን በመሸጥ የሁለተኝነትን ደረጃ የያዘላት ሲሆን ትሩ ኮለርስ የተሰኘው የዜድ አልበም 39 ሺህ ቅጂ በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ጎራ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Trap Queen, it's a new year. Fit you up. Album, but this summoned, yes, was standing nothing. Dada jazz is your a Damn, who knew? All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. ሲዩ አጌን የተሰኘው የዊዝ ካሪፋ አልበም በዚህ ሳምንት የሁለተኝነትን ደረጃ የያዘ ሲሆን የሳምንቱ ምርጥ አንደኛ ዜማ ባድ ብለድ የተሰኘው የቴይለር ስዊፍት ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቃና አድማጮች እስቲ ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ። ባድ ብለድ የተከበራቸው የሙዚቃ ቃን አድማጮች ለዛሬ ያለው ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ አመሰግናለሁ። የምሰናበታችሁ በዚሁ እያደመጣችሁት ባለው በሳምንቱ ምርጥ አንደኛ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት ደሳለኝ መኮንን ነኝ በእኔ በኩል ቻ With ghosts. Ghost. Ghost. Band-aids don't. ደሳለኝን አለኝን ለሙዚቃ ምርጫዎቹ እናመሰግናለን። ማጠቃለያ ዜና እነሆ። ዩናይትድ ስቴትስ ለሳምንታት በፖለቲካዊ አመፅ ስትናወጥ የከረመችው ብሩንዲ የምርጫዋን ጊዜ ሰሌዳ እንድታዘገይ የምትፈልግ መሆኗ ተነግሯል። በሀገሪቱ ያለው ሁኔታ ተአማኒ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ አመቺ አይደለም በማለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄፍ ራትኪ አስረድተዋል። ሜዲትራንያን ባህርን አቋርጠው የተሻለ ኑሮ ሊፈልጉ የአውሮፓ ህብረት ሀገሮች ሊገቡ የሞከሩ አራት ሺ ሁለት መቶ ስደተኞችን በአንድ ቀን ከባህሩ አደጋ ለማውጣት ችለናል ሲሉ ዛሬ የጣሊያን ባለስልጣናት አስታወቁ። በአንድ የአሳ አጥማጅ ጀልባና ከጎማ በተሰሩ ከላስቲክ በተሰሩ መንሳፈፊያዎች ውስጥ አስራ ሰባት አስከሬኖች ማግኘታቸውንም ባለስልጣናቱ አስታውቀዋል። የየትኞቹ ሀገሮች ዜጎች እንደሆኑ አልተነገረም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ከፕሮግራሙ መሪ ከቴሌ ላይምቤክ ጋር ሰላም፣ ደህና ደሩ እንላለን።